የፌዴራል አቃቤ ሕግ የበታች ፍርድ ቤት በእነ አቶ ሀብታሙ አያለው የሰጠውን ብይን በመቃወም ለጠቅላይ ፍርድ ቤት ያቀረበውን የይግባኝ አቤቱታ በቃል ክርክር አቅርቧል። እነ አቶ ሀብታሙም መልሳቸውን ሰጥተዋል። ፍርድ ቤቱ ለውሳኔ ተለዋጭ ቀጠሮ ቆርጧል። ዘጋቢያችን መለስካቸው አማ ዝርዝሩን ይዟል። አቃቤ ህግ ባቀረበው ክርክር በስር ፍርድ ቤት ማለትም በፌዴራሉ ከፍተኛ ፍርድ ቤት በቀረበው የሽብር ወንጀል መሰረት አንደኛ ተከሳሽ ከግንቦት ሰባት ጋር ግንኙነት ያደርግ እንደነበረ፣ ለዚህም ማስረጃዎች ከብሔራዊ ደህንነት የተገኙ መሆናቸውን አቃቤ ህግ አስረድተዋል። አቃቤ ህግ በተመሳሳይ ሁኔታ አራቱም ተከሳሾች የተከሰሱበትን ወንጀል ድርጊት የሚያረጋግጡ መረጃዎች ከብሔራዊ ደህንነት የተገኙ መሆናቸውን አብራርተዋል። ይሄ ሁሉ መረጃ የተገኘውም ከሞባይላቸው ነው ሲል አስረድተዋል። የስር ፍርድ ቤቱ ውሳኔ ሲሰጥ ከጭብጡ ወጥቶ መወሰኑ የተናገረው አቃቢ ህግ የቀረቡት መረጃዎች በሚገባን ላልተመዘኑ እና መረጃው የተገኘው ህጋዊ በሆነ ተቋም የተሰናዳና ሊታመን የሚገባ ሆኖ ሳለ ይህ ባለመደረጉ የፍርድ ቤት ተከሳሾቹ የቀረበባቸውን ክስ እንዲከላከሉ እንዲበይንለት ጠይቋል። መልስ ሰጪ ተከሳሾችም እያንዳንዳቸው መልስ ሰጥተዋል። አንደኛ ተከሳሽ አቶ ሀብታሙ አያሌው በጠበቃቸው አማካይነትና በግላቸውም እንዳስረዱት እንደተባለው አቃቢ ሕግ ያቀረባቸው ማስረጃዎች ፍርድ ቤቱ ተቀብሏቸዋል። የተቀበላቸውን እነዚህን ከብሔራዊ ደህንነት የመጡትን ማስረጃዎችም በሚገባ መርምሮ ብይን ሰጥቷል ሲሉ ተከራክረዋል። ይህም ከመዝገቡ የተያያዘ መሆኑን አስረድተዋል። ፍርድ ቤቱ የሁለቱን ወገን ክርክር ካዳመጠ በኋላ ብይን ለመስጠት ለታህሳስ 29 ቀን 2008 ዓ.ም ቀጠሮ ሰጥቷል። ተከሳሾቹ ባለፈው ሳምንት ሰብሳቢው ዳኛ ከችሎት እንዲነሱ ያቀረቡት አቤቱታ ግን በፍርድ ቤቱ ተቀባይነት አላገኘም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ